ጤናና አካባቢ ኢትዮጵያ ውስጥ ደቡብ በብዛት የመሬት መሸራተት ይከናወናል። እንደዚሁም ደግሞ ጎርፍን ተከትሎ ወደ ቆቦ አካባቢም እንደዚሁ በተደጋጋሚ ይከሰታል። ዶክተር ዘውዱ ሸቱ በአዲስ አበባ ዩኒቨርሲቲ የአየር ንብረትና የአፍሪቃ አደጋ መከላከል ማዕከል ተመራማሪ ክስተቱን ስንመለከተው አንድ ተለቅ ያለ አካባቢ ተዳፋታማ የሆነ ቦታ ሊሆን ይችላል። አፈሩ ላው ላይ ያሉት ደንዶችም ድንጋዩም ተያይዞ በፊት ከነበረበት ቦታ ምናልባትም ወደ ቁልቁለት ቦታ ሲንሸራተት እና ቦታውን ለቆ ሲሄድ ነው። ዶክተር አደፍርስ ወርቁ በአካባቢና የደን ምርምር ተቋም የአየር ንብረት ሳይንስ ምርምር ዳይሬክቶሬት የስራ ሂደት አስተባባሪ። ጤና ይስጥልኝ! የዝግጅታችን ተከታታዮች እንደምንሰነበታችሁ። ከሳምንታት በፊት የሰዎችን ህይወት የቀጠፈ የመሬት መንሸራተት አደጋ በምዕራብ አርሲ ዞን መድረሱን ዶች ቬለን ጨምሮ በተለያዩ መገናኛ ብዙኃን ተነግሯል። አጋጣሚው በተጠቀሰው ስፍራ የደረሰው ከአንድ ሰዓት በላይ ከባድ ዝናብ መውረዱን ተከትሎ መሆኑም ተሰምቷል። የመሬት ወይም የአፈር መንሸራተት ችግር መንስኤው ተፈጥሮዊና ሰው ሰራሽ መሆኑን ያነጋገርናቸው ምሁራን ያስረዳሉ። ይህን ክስተት መከላከል ይቻል ይሆን? ከምሁራኑ ማብራሪያ ምላሽ ይኖራል። ለጥቂት ደቂቃ አብረን እንቆይ። የመሬት ወይም አፈር መንሸራተት ክስተት ኢትዮጵያ ውስጥ እንግዳ እንዳልሆነ በአዲስ አበባ ዩኒቨርሲቲ የአየር ንብረትና የአፍሪካ አደጋ መከላከል ማዕከል ተመራማሪ የሆኑት ዶክተር ዘውዱ ሸቱ ይናገራሉ። በተለይም በደቡብ ኢትዮጵያ ደን ተሸፍኖ የኖረው መሬት ከባድ ዝናብ በሚያገኘው ጊዜ አንዳንዴም መሬት መንቀጥቀጥን ተከትሎ ሲከሰት መኖሩን ያስረዳሉ። በስተ ሰሜን ኢትዮጵያም እንደዚሁ ይኸው ክስተት ሲያጋጥም ቆይቷል ነው የሚሉት። አሁን ኢትዮጵያ ውስጥ እየተከሰተ ያለው አንደኛ የመሬት መንቀጥቀጥ ሲኖርም የመሬት መንሸራተት ይኖራል። ሌላው ከፍተኛ ዝናብ ባለበት አካባቢ በተለይ ገደላማና ቁልቁለታማ አካባቢዎች ላይ ለበርካታ ጊዜ የመሬት መንሸራተት አለ። ኢትዮጵያ ውስጥ ደቡብ በብዛት የመሬት መንሸራተት ይከናወናል። እንደዚሁም ደግሞ ጎርፍን ተከትሎ ወደ ቆቦ አካባቢም እንደዚሁ በተደጋጋሚ ይከሰታል በተለይ ከፍተኛ ዘናብን ተከትሎ የሚመጣው በደቡብ አካባቢ የምናየው መሬት መንሸራተት በዛ አካባቢ ለብዙ ዘመናት በደን የተሸፈነ መሬት ነው። እድሜ ጠገብ በሆነ የአፈር ክምችት የሚታወቅ ነው። ከሱ ስር የምናገኘው ጠንካራ የሆነ አለት ድንጋይ ነው። አፈሩ ደግሞ በዛ በአለት ድንጋይ ላይ የተፈጠረና እየዳበረ የመጣ ነው። የዛፎች ስር አለት ድንጋዩን ሰርስሮ የገባ በመሆኑ ደኑ በሚጨፈጨፍበት ጊዜ ስሩ እየበሰበሰ እየጠፋ ሲመጣ፣ በሱ ላይ ተፈጥሮ የነበረውን አፈር ተሸክሞ ሊያቆያ አይችልም። የዝናብ ውሃ ይሰርግና አለት ድንጋይ ውስጥ ሲገባ አፈሩን ከአለት ድንጋይ ይለየዋል። ያኔም የመሬቱ አቀማመጥ ተዳፋት ወይም በጣም ቁልቁለታማ በመሆኑ አፈሩ በመንሸራተት ከበታቹ በነበረ የትኛውም አይነት አካባቢ ላይ ወርዶ ይከመራል። ስፍራው የመኖሪያ መንደር ከሆነ ታዲያ ሊደርስ የሚችለውን አደጋ መገመት ነው። እንዲህ ያለው አጋጣሚ በሌሎች የአፍሪካ ሀገራትን መከሰቱ የተለመደ እንደሆነ ዶክተር ዘውዱ ያስረዳሉ። እና የዚህ አይነት የአፈር መንሸራተት በአብዛኛው ተደጋጋሚ ሆኖ የሚታወቀው በምዕራብ አፍሪካ ውስጥ በካሜሩን ጋናም፣ በዛ አካባቢ በብዛት ይከሰታል። ኢትዮጵያም ውስጥ የዚህ አይነት ክስተት አለ። ወደ ሰሜኑ ኢትዮጵያ በተለይ በቆቦ አካባቢ በመርሳ አካባቢ የምናየው የመሬት መንሸራተት ደግሞ ከመሬት መታጠብ ጋር እና ከደን መመናመን ጋር የተያያዘ ነው። ስለዚህ በዛ አካባቢ የምናየውም የመሬት መንሸራተት የወርድ እና ረባዳ መሬት ላይ ያሉትን የእርሻ መሬቶች፣ የመኖሪያ ሰፈሮች፣ መንገዶችን ይዘጋል። መንገዶችም እንደዚሁ መዘጋት ብቻ ሳይሆን እየተሰነጠቁ ትልቅ የሆነ የኢኮኖሚ ጫናም ያስከትላሉ። የመሬት ወይም የአፈር መንሸራተት ተፈጥሯዊና ሰው ሰራሽ ምክንያቶች እንዳሉት የሚናገሩት ደግሞ በአካባቢና የደን ምርምር ተቋም የአየር ንብረት ሳይንስ ምርምር ዳይሬክቶሬት የስራ ሂደት አስተባባሪ ዶክተር አደፍርስ ወርቁ ናቸው። ክስተቱን ስንመለከተው አንድ ተለቅ ያለ አካባቢ ተዳፋታማ የሆነ ቦታ ሊሆን ይችላል። አፈሩ ላዩ ላይ ያሉት ደንሮችም ድንጋዩም ተያይዞ በፊት ከነበረበት ቦታ ምናልባትም ወደ ቁልቁለት ቦታ ሲንሸራተት እና ቦታውን ለቆ ሲሄድ ነው። መንስኤው በተፈጥሮም በሰው ሰራሽም ነው የሚሆነው። በተፈጥሮ ስንል ለምሳሌ የመሬት መንቀጥቀጥ የመሬት መንሸራተት እንዲከሰት ሊያደርግ ይችላል። በቮልካኖ ምክንያት ሊከሰት ይችላል። ምናልባትም ደግሞ ከፍተኛ የሆነ ዝናብ እንደ አካባቢ ላይ ቢዘንብና ምናልባት ተፋሰስ ያልነበረው አካባቢ ሆኖ ውሃው በብዛት ወደ አፈር ውስጥ የገባ እንደሆነ የአፈሩን ተያያዥነቱ እንዲቀየር እንዲቀንስ እንዲዳከም ያደረገው እና የውስጥ ለውስጥ ኢሮዥን ወይም ይሄ የአፈር መከላት ውሃው እየገፋው መሰረቱን ያስተው እና በከፍተኛ ዝናብ ምክንያትም የመሬት መንሸራተት ሊከሰት ይችላል። ከዚሁ ጋር ደግሞ ተያይዞ የአካባቢ መራቆትም ለመሬት መንሸራተት መንስኤ ሊሆን ይችላል። የመሬት መንሸራተትም ብዙውን ጊዜ የሚከሰተው ደን ሸፍኖት በቆየ አካባቢ ነው ይላሉ። መሬት መንሸራተት ብዙ ጊዜ የሚከሰተው ለማፈር ያለባቸው አካባቢዎች ላይ ሊሆን ይችላል። ከዛ በፊት የደን መሬት የሆኑ ሆነው አፈሩ በጣም ብዙ የሆነ እንትን አለው በውስጡ እና ኦርጋኒክ ማተር እና ዛፎቹ ሲነሱ ያንን ድሮ ዛፎቹ የሚሰጡትን ጥበቃ ያጣል አካባቢ። እንግዲህ ዝናብ ሲመጣ ወይ ደግሞ እንደዚሁ በጣም የተፈጥሮ ችግር ሲኖር፣ ለምሳሌ እንዳልነው የመሬት መንቀጥቀጥ ሊሆን ይችላል፣ ወልካኖ ሊሆን ይችላል። መሬቱ ከላይ የነበረው ሽፋን በማጣቱ ምክንያት በቀላሉ አፈሩ ከአንድ ቦታ ተነስቶ ወደ ሌላ ቦታ ሊገፋና ሊሸራተት ይችላል ከባለሙያዎቹ እንደተረዳ ነው። በተለያዩ ጊዜያት ኢትዮጵያ ውስጥ በተካሄዱ ጥናቶች በየትኛው አካባቢ ምን ስጋት አለ የሚለው ተለይቶ ተቀምጧል። ዶክተር ዘውዱ የአደጋ መከላከል የተለያዩ በኢትዮጵያ ያሉ የአደጋ ክስተቶችን ማፕ አድርጎ ያስቀመጣቸው አሉ። ግማሹ የድርቅ ሆትስፖት ኤሪያ ነው፣ ግማሹ የጎርፍ፣ ግማሹ ደግሞ የናዳ የመሬን መሸራተት ሆትስፖት ኤሪያዎች አሉ። እነዚህ የተለያዩ የአደጋ ሆትስፖት ኤሪያዎች ምን አይነት የመቋቋሚያ ስራዎች መሰራት አለባቸው የሚለውም እንደዚሁ የተቀመጡ ናቸው። ዋናው ግን ወደ ተግባር መቀየር ይኖርባቸዋል። እንደው እርስዎ የሚያውቋቸው ከሆኑ ሊገልጹልኝ ይችላሉ? የተወሰኑትን አንደኛው አሁን የነገርኩሽ በመንገድ ላይ ከሚያደርገው ተጽዕኖ በአርባ ምንጭ አካባቢ በደቡብ በቆቦ አካባቢ ደግሞ መካከለኛው ሰሜን ኢትዮጵያ አጥንተን የመፍትሄ ሀሳቦች ሁሉ የተቀመጡ አሉ፣ ከኢትዮጵያ አውራ ጎዳና ጋር በመተባበር ይሄኛው አሁን ደግሞ ሰሞኑን የተከሰተው አይነት በተለይ ቁልቆላታማ ቦታዎች ከመንገድ ስራ ጋር እንደዚሁም ደግሞ አዲስ የእርሻ መሬት መስፋፋት ጋር ያሉትም ስራዎች እንደዚሁ አልፎ አልፎ የሚታወቁ ናቸው። ምናልባት ተሳስቼ ከሆነ ያርሙኛል ዶክተር ዘውዱ። እስከዛሬ እኔ የመሬት መንሸራተት ትልቅ ችግር ተደርጎ ኢትዮጵያ ውስጥ ሲነገር አልሰማሁም። በብዛት አሁን እርስዎ እንደነገሩኝ በደቡብና በሰሜን ደግሞ በቆቦ አካባቢ በጣም ያጋጥማል። ምናልባት ብዙ ጉዳ ስላላስከተለ ይሆን እንደው ትልቅ ነገር ተደርጎ ያልተነሳው? የሰሞኑ የሰው ህይወት የጠፋበት ስለሆነ ይሆን? የመሬት መንሸራተት ከዚህ ከመሬት መታጠብ ጋር አልፎ አልፎ አሉ እንዳልሹው እንዳሁኑ የበለጠ በድግ ድግሞች አልታየ ሊሆን ይችላል። በተለይ አሁን ከሁለት ሶስት አመት ወዲህ በተለያየ መልኩ በተለይ ሪፍት ቫሊውም አካባቢ እንደዚሁ የመሬት መንሸራተቶች አሉ። ከመንገድ ስራ ጋር የተያያዙ የመሬት መንሸራተት ሲኖር በአብዛኛው ሰው የማይደርስበት አካባቢ ነበረ። ስለዚህ ጥፋቱ ዋናሳ ነበር። አሁን ግን የመሬት ጥበት አለ። ሰዎች ያለውን የተፈጥሮ ደን እያስወገዱ ሰፈራም በዛ አካባቢ ይኖራል፣ የእርሻ ስራም ወደዛው አካባቢ ስለሚኖር አካባቢውን እያቆሰሉ በመጡ ቁጥርና ተፈጥሮ ያቀማምጡ እየለበሱ በመጡ ቁጥር ይሄ የመሬት መንሸራተቱ በተደጋጋሚ እየታየ ይመጣል። አንደኛ ይህ ነው። ሁለተኛው የዝናቡ ሂደት ስንመለከት አንድ ጊዜ እጅግ በጣም ከባድ የሆነ ዝናብ ባጭር ጊዜው ስለሚዘንብ በቆሰለ መሬት ላይ ይሄ የሚዘንበው ዝናብ አፈር ውስጥ ሰርጎ ይገባና አፈሩ ደግሞ በቀላሉ ከተፈጠረበት የአለት ድንጋይ ስለሚለያይ በቀላሉ ተሸክሞት ይሄዳል ማለት ነው። የመሬት ወይም የአፈር መንሸራተት ተፈጥሮ የሚያመጣውን ማስቀረት ባይቻል ይችላል በሰዎች እንቅስቃሴ ሰበብ ሊመጣ የሚችለውን ለመከላከል የሚያስችሉ መንገዶች አሉ። ዶክተር አደፍረስ ምንድን ነው ለምሳሌ አሁን አካባቢ ላይ የዛፎችን ቁጥር ከፍ በማድረግ አካባቢው አፈሩ በደንብ የተጠበቀ እንዲሆን ለምሳሌ እንዲህ አይነት ተዳፋታማ የሆነ አካባቢ ከሆነ ለአንድ ውዙን በመቀየር ሊሆን ይችላል። ለምሳሌ ከእርሻ ይልቅ ምናልባትም ወደ ቋሚ ሰብሎች፣ ወደ ዛፎች በመቀየር ዝናብ እንኳን በከፍተኛ ሁኔታ ሊዘንብ ቢችል የዛፎቹ መኖር ጎርፍ እንዳይፈጠር ያግዛል። እንደገና ደግሞ ከፍተኛ የሆነ ዝናብ ሲዘንብ ዛፎች ካሉ ቅጠሎችን ተርሰብት ያደርጉታል። በቀጥታ ሄዶ አፈሩን አያገኘውም። ጉልበቱን ይቀንሱታል። የዛፎች እዛ አካባቢ ላይ መኖር አፈሩን እንዳይንሸራተት ጥበቃ ሊያደርጉ ይችላሉ ማለት ነው እና አካባቢ የተራቆተ ከሆነ ያንን የተራቆተ አካባቢ እንዲያገግም በማረት የመሬት መንሸራተት ወይም የአፈር መከላት እንዳይኖር መቀነስ ይቻላል። ተመሳሳይ የመከላከያ መንገድን የጠቀሱት ዶክተር ዘውዱ በበኩላቸው ቢተከሉ የሚባሉት ዛፎችም አይነት እንዳላቸው ነው የሚናገሩት። ሌሎች መከላከያ መንገዶችንም ያክላሉ። በሽቦ የሚሰራ ስትራክቸር በተዳፋት ቦታዎች ላይ እና እንደዚሁም ደግሞ የአፈር መንሸርሸር ያለባቸውን ቦዎች የመሸፈንና እነሱን የመከላከል ስራዎች ነው እየተሰራ ያለው። ዋናው ግን ቋሚ የሆነ የአፈር መከላት ወይም ደግሞ የመሬት መንሸራተትን ለመቋቋም የምንችለው ከተራራማው አካባቢ ጀምሮ ያለው የዛፍ ተከላ ነው። በተለይ ዛፍ ተከላውን በምናስብበት ጊዜ አፈር ብቻ ተከትሎ የመስፋፋት ስር ያላቸው ዛፎች አሉ። እንደዚሁም ደግሞ አለት ድንጋይን ሰርስረው የሚገቡ የዛፍ አይነቶች አሉ። በተለይ አለት ድንጋይን ሰርስረው የሚገባ ስር ያላቸው ዛፎች መትከሉ ቅድም እንዳልኩት አፈሩን እንዳለ አቆይተው ይይዙታል ማለት ነው። የዛሬ አስር ቀን ገደማ በምዕራብ አርሲ ዞን ነንሰቦ ወረዳ ቱሉጎላ ቀበሌ የደረሰው የመሬት ወይም የአፈር መንሸራተት የአንድ ቤተሰብ በርካታ አባላትን ጨምሮ ከሀያ በላይ ሰዎችን ገድሏል። ከብቶች ሞተዋል፣ ንብረትም ሞድሟል። ምሁራኑን ለሰጡን ማብራሪያ በማመስገን የዕለቱን መሰናዶ በዚሁ እናብቃ። አድማጮች አስተያየት ጥቆማቸው አይለየን። ሸዋ እየለገሰ ነኝ። ሰላም ሁኑ።